ስፖርት። ጤና ይስጥልኝ። እንደምን ሰንብታችኋል? ትላንት በህንድ ዋና ከተማ ኒውደሊ በተደረገው ዓመታዊ የግማሽ ማራቶን አትሌቲክስ ውድድር አስቸጋሪውን የከተማውን የአየር ሁኔታ ተቋቁመው ኢትዮጵያውያን አትሌቶች አንደኛና ሁለተኛ በመውጣት አሸናፊ ሆኑ። የዓለም አትሌቲክስ ፌዴሬሽን ሐሙስ እለት የዓመቱ ምርጥ አትሌቶች ስም ይፋ አውጥቷል። ባየር ሙኒክ በ14 ነጥብ ልዩነት ቡንደስሊጋውን በበላይነት ያለ ተቀናቃኝ በመምራት ላይ ነው። ቅዳሜ ሀርታ በርሊንን ሁለት ለባዶ በማሸነፍ ከ14 ጨዋታዎች 13ቱን በማሸነፍ የመጀመሪያው የቡንደስሊጋ ቡድን ሆኗል። በቤልጅየም በተካሄደው የሜዳ ቴኒስ ውድድር በነጠላና በጥንድ ብሪታንያ አሸናፊ ሆነች። በአቡዳቢ ቅዳሜና እሁድ በተደረገው የፎርሙላ ዋን የመኪና ውድድር ኒኮ ሮዝበርግ አሸናፊ ሆነ። የሚሉትና ሌሎችም በዛሬው ሳምንታዊ የስፖርት ዘገባችን የተካተቱ ናቸው። አብራችሁን ቆዩ። ከ30 ሺህ በላይ ሰዎች በተካፈሉበት በህንድ ዋና ከተማ ኒውደልሂ በተደረገው ዓመታዊ የግማሽ ማራቶን አትሌቲክስ ውድድር አስቸጋሪውን የከተማዋን የአየር ሁኔታ ተቋቁመው ኢትዮጵያውያን አትሌቶች አንደኛና ሁለተኛ በመውጣት አሸናፊ ሆነዋል። ብርሃኑ ለቀሰ ርቀቱን 59 ደቂቃ ከ2 ሰከንድ በመግባት ሲያሸንፍ ሌላው ኢትዮጵያዊ ሞስነት ገረመው የኤርትራውን ዘረሰናይ ታደሰን አስከትሎ ሁለተኛ በመሆን ውድድሩን አጠናቋል። በሴቶች በተደረገው ተመሳሳይ ውድድር ሲንቲያ ሊሞና ሄላ ኪፕሮፕ ከኬንያ አንደኛና ሁለተኛ ሲሆኑ ኢትዮጵያዊቷ ገነት ያለው ሶስተኛ ሆናለች። በወቅቱ የኒው ደልሂ ከተማ የአየር ብክለት መጠን ከፍተኛ እንደነበረ ተዘግቧል። በየዓመቱ በሞናኮ ይካሄድ የነበረው የአትሌቲክስ ፌዴሬሽን ዓመታዊ ታላቅ ግብዣ ምሽት በዓለም አትሌቲክስ ስፖርት ውስጥ በተፈጠረው ችግር እንዲሰረዝ ቢደረግም የዓለም አቀፍ አትሌቲክስ ፌዴሬሽን ሐሙስ እለት የዓመቱን ምርጥ አትሌቶች ስም ይፋ አውጥቷል። በሴቶች አትሌት ገንዘብ ዲባባ የዘንድሮ የዓለም ምርጥ አትሌት የሚለውን ክብር ስታገኝ፣ በወንዶች አሜሪካዊው አትሌት አሽተኒተን አሸንፏል። ሁለቱም አትሌቶች በያዝነው የፈረንጆች ዓመት አዲስ የዓለም ክብረ ወሰን ያስመዘገቡ አትሌቶች ናቸው። የረጅምና የመካከለኛ ርቀት ሯጯ ገንዘቤ ዲባባ በያዝነው የፈረንጆች ዓመት በስዊድን ስቶክሆልም በተካሄደው ውድድር የ500 ሜትር የዓለም የቤት ውስጥ አዲስ ክብረ ወሰን፣ የ1500 ሜትር ደግሞ በ3 ደቂቃ ከ50 ሰከንድ ከ07 በመስመርና በሌሎችም ውድድሮች በማሸነፍ ብቃቷን ያስመሰከረች ብርቅዬ አትሌት ነች። የሁለት ጊዜ የዓለም ሀገር አቋራጭ ሻምፒዮን ኬንያዊቱ አትሌት ኤምሊ ቻቤት በቅርቡ የዓለም አቀፍ አትሌቲክስ ፌዴሬሽን ጉልበት ሰጪ ወስደዋል ካላቸው ሰባት ኬንያውያን አትሌቶች መካከል አንዷ መሆኗ ታወቀ። በ2010 እና በ2013 የወርቅ ሜዳሊያ ባለቤት የነበረችው ኤምሊ ቻቤት ለሚቀጥሉት አራት ዓመታት ከማንኛውም ውድድር እንድትታገድ የዓለም አቀፍ አትሌቲክስ ፌዴሬሽን ወስኗል። ይህንን ተከትሎ የኬንያ አትሌቲክስ ፌዴሬሽን በጉዳዩ ላይ የዓለም አቀፍ አትሌቲክስ ፌዴሬሽንን ተጨማሪ እርዳታ ጠይቋል። ራሽያ የዓለም አቀፍ አትሌቲክስ ፌዴሬሽን የጣለባትን ከማንኛውም የውድድር እገዳ መቀበሏን አስታውቃለች። የራሽያ የስፖርት ሚኒስተር ቬቴል ሙትኮ ሀገራቸው መልሳ በዓለም አቀፍ አትሌቲክስ ፌዴሬሽንና በስፖርቱ አፍቃሪያን ዘንድ ዳግመኛ ታማኝነትን ለማግኘት በርትተው እንደሚሰሩ ተናግረዋል። የዓለም አቀፉ አትሌቲክስ ፌዴሬሽን አስተዳዳሪዎች ነገ በሞናኮ ተገናኝተው ራሽያ የዓለም አቀፍ አትሌቲክስ ፌዴሬሽን የሚጠብቅባትን መስፈርት ያረቃሉ። በኢትዮጵያ እየተካሄደ ያለው የ38ኛው የመካከለኛውና የምስራቅ አፍሪካ ሴካፋ እግር ኳስ ውድድር ለሩብ ፍጻሜ ያለፉት ስምንት ሀገሮች ዛሬና ነገ ጨዋታቸውን ያደርጋሉ። ዛሬ ኡጋንዳ ከማላዊ፣ ኢትዮጵያ ከታንዛኒያ፣ ነገ ደግሞ ደቡብ ሱዳን ከሱዳን፣ ሩዋንዳ ከኬንያ ይጫወታሉ። ኢትዮጵያ በምታስተናግደው የ38ኛው የመካከለኛውና የምስራቅ አፍሪካ ሴካፋ እግር ኳስ ውድድር ቅዳሜ ዕለት ከታንዛኒያቸው ጋር ጨዋታውን ያደረገው የኢትዮጵያ ብሔራዊ ቡድን ጎል ማግባት ተስኖት የታንዛኒያ ቡድን ከረፍት መልስ በ51ኛው ደቂቃ ለራሱ በባከነው ሰዓት ደግሞ ለኢትዮጵያ በማግባት አንድ ለአንድ ተለያይቷል። በመሆኑም የኢትዮጵያ ብሔራዊ ቡድን በጥሩ ሶስተኛ ለሩብ ፍጻሜው ኃላፊ ሆኗል። እስካሁን በተደረጉ ጨዋታዎች የኢትዮጵያ ብሔራዊ ቡድን በመጀመሪያው ጨዋታ መሸነፉን ተከትሎ ባሳየው ደካማ እንቅስቃሴ ጭምር ቀዝቃዛ እንደሆነ ነው የተነገረው። በተለይ በዋና ከተማ አዲስ አበባ ጨዋታዎች ተመልካች የራቃቸው ቀዝቃዛ እንደነበሩ ጋዜጠኛ ቆንጅት ተሾመ በስልክ ገልጻልኛለች። ኢትዮጵያ የምታስተናገድ የማይመስል ከተማ ውስጥ ያለው ነገር አዲስ አበባ ግን፣ የክልል ከተሞቹ ላይ የተሻለ ነው። ደጋፊዎቹ በተለይ ሐዋሳም፣ ባህር ዳር፣ በተለይ ሐዋሳ በጣም የመጀመሪያ ኢንተርናሽናል ጌም ከማስተናገዱ አንጻር ሰዎቹ ነዋሪ ሁናም በጣም ደስ ብሎታል። አዲስ አበባ ላይ ግን የቀዘቀዘ ነው። በተለይ የመጀመሪያውንም ጌም በመሸነፋችን ሰውም በጣም ደስተኛ አይደለም። ቀዝቃዛ ነው ስሜቱ። ተመልካቹ በጣም ደስተኛ አይደለም። እውነቱን ለመናገር በመጀመሪያው ጨዋታ ላይም ተቃውሞውን ሲገልጽ ነበረ። በአስተናጋጅ ሀገር እንደመሆናችን በደጋፊው ፊት አዲስ አበባ ስቱዲየም ላይ፣ በዛ ላይ ሩዋንዳን መሸነፉ በጣም ደስተኛ አላደረገውም። እንደገናም ከሶማሌ ጋርም በግድ ነው ሁለት ለዜሮ ደስ የማይል አቋም አሳይቶ ነው እና ሰው ደስተኛ አይደለም። አሰልጣኙ የሚሰጡት ምላሽ አርኪ አይደለም። አዳዲሶቹ ልጆች ምናልባት ራሳቸውን ለማሳየት የሚያደርጉት ጥረት ካልሆነ በስተቀር ያን ያህል እንደው ኃላፊያቸውን ሰጥተው እየተጫወቱ ነው ብሎ ለማለት አያስችልም። ያንን ነገር ቢያደርጉ ኑሮ ምናልባት የተሻለ መንፈስ ወይ የተሻለ አቋም እና የነበር ብዬ አስባለሁ ቡድኑ ላይ። ጄሚ ቫርዲ አዲስ ምዕራፍ በማስመዝገብ የተጀመረው የእንግሊዝ ባርክላይ ፕሪምየር ሊግ የዚህ ሳምንት ጨዋታ ቅዳሜ ዕለት ስድስት ጨዋታዎች ተካሂደዋል። በቪላ ፓርክ ስታዲየም በተደረገው የአስቶን ቪላ እና የዋትፈርድ ጨዋታ በዋትፈርድ ሶስት ለሁለት አሸናፊነት ተጠናቋል። ቪላዎች በፕሪምየር ሊጉ ባደረጉት 14 ጨዋታዎች መካከል በ11ዱ በመሸነፍ በአምስት ነጥብ የመጨረሻውን ደረጃ ይዘዋል። ቦርንማውዝ ከኤቨርተን ነጥብ ተጋርቶ ወጥቷል። በመደበኛው ጨዋታ ሊጠናቀቅ 10 ደቂቃ እስኪቀረው ድረስ በራሚሮና በሉካኮ ጎሎች 2 ለዜሮ በመምራት ተደላድለው የነበሩት ኤቨርተኖች በአደም ስሚዝ እና በስታንለስ 80ኛ እና በ87ተኛው ደቂቃ አቻሁኑ። በ95ተኛው ደቂቃ ሮስ ባርክላይ ሶስተኛ ጎል አሁንም ቪላ ቀዳሚ ሆነ። ነገር ግን ስታንለስ በ98ተኛው ደቂቃ ባስቆጠረው ለራሱ ሁለተኛ ለቡድኑ ደግሞ ሶስተኛ ጎል ቦርንማውዝ ነጥብ ተጋርቶ ወጥቷል። አሰልጣኝ አላን ፓርዲው የቀድሞ ቡድናቸውን ክሪስታል ፓላስን አምስት ለአንድ በሆነ ሰፊ የጎል ልዩነት አሸንፈዋል። ኒውካስሎች ጎል በማግባቱ ቅድሚያ አግኝተው ነበር በራቸውን መጠበቅና ያገኙትንም አጋጣሚ አስተካክለው ወደ ተጋጣሚያቸው በር መምታት ተስኗቸው በክሪስታል ፓላስ አምስት ለአንድ ተሸንፈው ወደ መጡበት ተመልሰዋል። ማንቸስተር ሲቲ ሳውስሃምፕተንን በቀላሉ ሶስት ለአንድ አሸንፏል። በኢታድ ስታዲየም በተደረገው ጨዋታ ሲቲዎች ባለፈው ሳምንት በሊቨርፑል ከደረሰባቸው ፈጣን ዱብዳ በማገገም ለአንድ ሳምንት ርቋቸው የቆየውን የፕሪሚየር ሊጉ መሪነት መልሰው ተረክበዋል። በስታዲየም ኦፍ ላይት በተደረገ የሰንደርላንድ እና የስቶክ ጨዋታ በሰንደርላንድ ሁለት ለዜሮ አሸናፊነት ተጠናቋል። ኪንግ ፓርክ ስታዲየም ማንቸስተር ዩናይትድን ያስተናገደው ሌስተር ጂሚ ቫርድ በፕሪምየር ሊጉ ታሪክ በ11 ጨዋታዎች 11 ጊዜ ኳስ ከመረብ በማገናኘት ስሙን በፕሪምየር ሊጉ ታሪክ ቢያስመዘግብም ሁለቱም ቡድኖች አንድ ለአንድ በሆነ ውጤት ነጥብ ተጋርተው በመውጣታቸው የፕሪምየር ሊጉ መሪ ሆኖ የመቆየት እድላቸውን አጥተዋል። ትላንት ግርማ ሞገሱ የጠፋበት ቸልሲ በዋይት ሃርት ሌን ቶትንሃምን ገጥሞ ባዶ ለባዶ ተለያይቷል። ቸልሲዎች ነጥብ መጋራታቸው ከሽንፈት የተሻለ ቢሆንም አሁንም ከበላዮቹ ይልቅ ለወራጆቹ ቡድኖች ከመቅረብ አላመለጡም። የቸልሲ አጥቂ ስፔንያዊው ዲያጎ ኮስታ አለመሰለፉ ሲያነጋግር ከማምሸቱም በላይ ዛሬ ማለዳ የወጡት ጋዜጦች የጀርባ ገጽ ሽፋን ሆኗል። በሃምፕተን ፓርክ ትላንት ከሰዓት በኋላ ዌስትብሮምን ያስተናገዱት ዌስትሃሞች አንድ ለአንድ ተለያይተዋል። ወደ ኖርዌች ያቀናው የሰሜን ለንድኑ አርሰናል ከመሪው ማንቸስተር ሲቲ ጋር በነጥብ መስተካከል የሚችልበትን አጋጣሚ አጥቷል። መድፈኞቹ ኦዜል በሰላሳኛው ደቂቃ ባስቆጠረው ጎል መሪነቱን ቢይዙም የመጀመሪያው ግማሽ ከመጠናቀቁ በፊት ግራናባ በ43ኛው ደቂቃ ኖሪችን አቻ አድርጓል። ጨዋታውም በዚህ ውጤት ተጠናቋል። ሊቨርፑል ስዋንዚን አስተናግዶ ጀምስ ሚሊነር በ62ኛው ደቂቃ ባስቆጠረው ፍጹም ቅጣት ምት አንድ ለባዶ አሸንፏል። ይህ ውጤት ለጀርመናዊ አሰልጣኝ የእርገን ክሎብ በፕሪሚየር ሊግ ጨዋታ በሜዳቸው አን ፊልድ ሲያሸንፉ የመጀመሪያው የሊግ ጨዋታ ሆኗል። በተቃራኒው ስዋንዚ እስካሁን ካደረጋቸው ጨዋታዎች አስር ጨዋታዎችን ተሸንፏል። አሰልጣኝ የርገን ክሎፕ አስቸጋሪ ጨዋታ የነበረ ቢሆንም በውጤቱ ደስተኛ ነኝ ሲሉ ደስታቸውን ከጨዋታው በኋላ ለጋዜጠኞች ገልጸዋል። የእንግሊዝን ፕሪምየር ሊግ ማንቸስተር ሲቲ እና ሌስተር በእኩል 29 ነጥብ አንደኛና ሁለተኛ በመሆን ሲመሩት ማንቸስተር ዩናይትድ በ28 ነጥብ 3ኛ፣ አርሰናል በ27 ነጥብ አራተኛ ደረጃ ላይ ይገኛል። ቦርማውስ፣ ኒውካስል እና አስቶን ቪላ 18ኛ፣ 19ኛ እና 20ኛ ደረጃ ላይ ናቸው። ባየር ሙኒክ በ11 ነጥብ ልዩነት ቡንዲስ ልጋውን በበላይነት ያለ ተቀናቃኝ በመምራት ላይ ነው። ቅዳሜ ሀርታ በርሊንን ሁለት ለባዶ በማሸነፍ ከ11 ጨዋታዎች 13ቱን በማሸነፍ የመጀመሪያው የቡንደስሊጋ ቡድን ሆኗል። በጨዋታው ቶማስ ሙለር የመጀመሪያውን ጎል በ34ተኛው ደቂቃ ሲያስቆጥር ለራሱ በዚህ የጨዋታ ዘመን 13ተኛ ጎሉን አስመዝግቧል። አሰልጣኝ ፔፔ ካርዲዮላም እስካሁን ባደረጉት 14 ጨዋታዎች 13ቱን በማሸነፍ አንዱን አቻ በመውጣት በ40 ነጥብ የቡንድስሊጋው ዙፋን ላይ ተቀምጠዋል። በሌሎች የቡንድስሊጋ ጨዋታዎች ሃኖቨር ኢንጉሽታድን አራት ለዜሮ በሆነ ሰፊ ውጤት አሸንፏል። ፌደር ብሬመን በሃምቡርግ ሶስት ለአንድ ተረቷል። ሆፍናም ከግላድባህ ሶስት ለሶስት ሲለያይ፣ ማይኒዝ ፍራንክፈርትን ሁለት ለአንድ አሸንፏል። ትላንት ቦሪሲያ ዶርትመንድ ከስቱትጋርት ጋር ባደረገው ጨዋታ አጥቂው ፔሪ ኤምሪክ ኦባሚያንግ ሁለት ጎሎችን በማስቆጠር በቡንደስሊጋው 14 ጨዋታዎች ያገባውን ጎል ቁጥር 17 አድርሶታል። በጎንዛሎ ካስትሮ ቀዳሚውን ጎል በሶስተኛው ደቂቃ ያገኙት ዶርትመንዶች በአጠቃላይ በአራት ለአንድ በማሸነፍ ከመሪው ባየር ሙኒክ በስምንት ነጥብ ዝቅ ብለው በሁለተኛ ደረጃ ይከተላሉ። ባየር ሊቨርኩሰን ከሻልካ አንድ ለአንድ አጉስበርግ ከቮልፍስበርግ ባዶ ለባዶ ተለያይቷል። የጀርመን ቡንደስሊጋን ባየር ሙኒክ በአርባ ነጥብ ሲመራ ቦሩሲያ ዶርትመንድ በ32 ነጥብ ሁለተኛ ሆኖ ይከተላል። ቮልፍስበርግ በ25 ነጥብ ሶስተኛ ነው። ምሽንግላድባህ በ23 ነጥብ አራተኛ ደረጃን ይዟል። አጉስበርግ፣ ስቱትጋርት እና ሆፍንሃም በወራጅ ቀጠና የተቀመጡ ናቸው። የሜዳ ቴኒስ። በከፍተኛ የጸጥታ ጥበቃ በቤልጅየም ሲካሄድ የቆየው የሜዳ ቴኒስ የነጠላና የጥንድ ጨዋታ ቅዳሜ ለትና ትላንት ተጠናቋል። ብሪታንያ በነጠላም በጥንድም በተደረገው ጨዋታ አሸናፊ ሆናለች። ብሪታንያ በዚህ በዴቪስ ካፕ የነጠላ ጨዋታ አሸናፊ ለመሆን 79 ዓመት ፈሽቶባታል። ትላንት በነጠላ በተደረገው ፍጻሜ ጨዋታ አንዲ ሞሪ ከቤልጅየሙ አቻው ዴቪድ ኮፌን ጋር ተጫውቶ 6 ለ3 ሰባት 7 ለአምስት እና 6 ለ3 አሸንፎ የዴቪስ ካፕን ዋንጫ አንስቷል። formulaan gemekin avdi በአቡዳቤ ቅዳሜና እሁድ የተካሄደው ግራንድ ፕሬክስ የፎርሙላ ዋን የመኪና ውድድር ኒኮ ሮዝበርግ አሸናፊ ሆኗል። ኒኮ ሮዝበርግ የማርሴዲስ ቡድን ባልደረባውን ሉዊስ ሃምልተንን በማሸነፍ የዘንድሮ የፎርሙላ ዋን የመኪና ውድድር ተጠናቋል። ጀርመናዊ አሽከርካሪ የትላንትናና አስቀድሞ ያገኛቸው ሌሎች ሁለት ተጨማሪ ድሎች በመጪ ዓመት ለሚጠብቀው የፎርሙላ ዋን ውድድር ብርቱ ማነቃቂያ እንደሚሆነው ተነግሯል። ኪም ራይከን ሶስተኛ፣ ሴባስቲያን ቬትል አራተኛ በመሆን ውድድራቸውን ጨርሰዋል። ከሳምንቱ ዋና ዋና የስፖርት ዘገባ ጋር አብሬያችሁ የቆየሁት ሀና ደምሴ ነኝ። መልካም ሳምንት።